በቤኒሻንጉል ጉሙዝ ክልል የቡለን ወረዳ ነዋሪዎች መንግስት የወረዳውን ታሪካዊ ስፍራ ለኢንቨስትመንት ስራ አውሏል በማለት ቅሬታቸውን አቅርበዋል። በአካባቢ ማህበረሰብ ዘንድ ትልቅ ስፍራ የሚሰጠው ዳሃን ዋሻ በተባለ ስፍራ ቢ አይካ የተባለ በማዕድን ዘርፍ የተሰማራ አንድ የግል ኩባንያ ከቅርብ ጊዜ ወዲህ ስራ መጀመሩን ተከትሎ ነው ነዋሪዎቹ ቅሬታቸውን ያሰሙት። ይህ በርካቶችን በተለይም ወጣቶችን ያስቆጣ ሲሆን የማህበረሰቡን ባህልና ቅርስ የሚያጠፋ በመሆኑ የክልሉ መንግስት በአስቸኳይ እርምጃ መውሰድ አለበት ሲሉ ለዲደብልዩ አስተያየታቸውን የሰጡት የአካባቢው ነዋሪዎች ገልጸዋል። አንድ ስማቸው እንዳይጠቀስ የፈለጉት የወረዳው ነዋሪ እንደሚሉት ከጥንት ጀምሮ በስፍራው የአምልኮ ስርዓት ሲፈጸም እንደነበረና የአካባቢውን ባህል የሚገልጹ ጥንታዊ አልባሳት እንደሚገኙ ተናግረዋል። የአካባቢ ታሪካዊ ቦታና የቅድመ አያቶቻችን መቃብር እንደመሆኑ መጠን አሁንም ታሪካዊ አልባሳት፣ የቤት መገልገያ ቁሳቁሶች፣ እቃዎች እንዳሉበት ነው የሚታወቀው። ለምሳሌ ሸራፋ ለሚባል አለ በሽናሻ ባህል ስለዚህ ያም ይደረግበታል። ሌላም እርቀ ሰላም ይፈጸምበታል። አንደኛ ሲጀምር መሰጠቱ ተገቢም አይደለም። ከሚመለከታቸው ባለድርሻ አካላት ጋር ተገቢ የሆነ ውይይትም አልተደረገም። ሲቀጥሉ እዛ ጋር ያሉት አካባቢ ማህበረሰቦች ዛ እዛ እነሱንም ባልተጠየቁበትና ማንም በማያውቅበት ሁኔታ ማህበረሰቡ በማያውቁበት ሁኔታ ጥቂት ግለሰቦች ከባለብቱ ጋር እየተደረገ ተግባር እንጂ መላው ህብረተሰብን ያሳተፈና የሚገልጽ ነገር አይደለም። እንደ ወጣቶች ምን መሆን አለበት ነው የምንለው። በእርግጥ ያ ሰውዬ ኢትዮጵያዊ ነው ማለማት ይችላል። ግን የሚመለከታቸው ባለድርሻ አካላትን፣ የሀገር ሽማግሌዎችን፣ ወጣቶችን ጋር በመመካከር ቢጠይቅ ኖሮ እዚሁ ለውዝግብ ውስጥ ባልገባ ነበር። በታሪካችን ጉዳይ ላይ የምንደራደርበት ነገር አይኖርም። ታሪክ ታሪክ ነው። ለዘላለም ለትውልድ ትውልድ ይሸጋገራል። ሌላው በስልክ ያነጋገር ናቸው የወረዳው ነዋሪ የማህበረሰቡን ማንነት የሚገልጹ የረጅም ጊዜ ቅርስና ታሪክ እንዲሁም አስተዳደራዊ ስፍራዎችን በማውደም የሚደረግ ኢንቨስትመንት ተቀባይነት የለውም ብሏል። ዳህኑ ዋሻ ማለት የሽናሻ ማህበረሰብ ከረጅም ዓመት በፊት የሚኖርበትና አስራ አንድ ትውልድ በላይ እዛው ኑሮ እዛው ሞቶ እዛው የተቀበረበት የረጅም ጊዜ ታሪክ ያለው የሽናሻ ማንነት የሚገለጥበት ወጣቱ ይቃወማል፣ የሀገር ሽማግሌዎችም ይቃወማሉ። ምክንያቱም እዛ አካባቢ የግራናይት ትምህርት በሚል ነው ለኢንቨስተሩ የተሰጠው። የግራናይት ትምህርቶቹ ለእኛ ታሪካዊ ቅርሶች ናቸው። እዛ ላይ ብዙ ትውፊቶች ይሰራሉ። ዋሻውም በዛው ግራናይት ውስጥ ለውስጥ ነው። ሀያ ሰላሳ ኪሎ ሜትር የሚሄድ ዋሻ ውስጥ ለውስጥ መሬት ለመሬት እና ድንጋይ ለድንጋይ ያለው ያ ማለት ማህበረሰቡን ህልውና የመንካት አይነት ነገር ነው። ስለዚህ ሌላ ተቀያሪ ቦታ ጠይቅ። የእኛን ታሪክ ወደ ጎን በመተው ኢንቨስትመንትን እንሸጥ ወይም ማስቀጠል አንችልም። ታሪክ መጠበቅ ካልተቻለ ኢንቨስትመንት ለእኛ ምንም ዋጋ የሌለው ስለሆነ ታሪካችን ይቀድማል የሚል ስለ ድሃን ዋሻ ዝም አንልም በሚል መሪ ቃል ወጣቱ ያው ተቃውሞ እያቀረበ ነው። ይህንን ጉዳይ አስመልክቶ የቤኒሻንጉል ጉሙዝ ክልል የማዕድን ሀብት ልማት ኤጀንሲ ዳይሬክተር አቶ ዩሱፍ አልበሽር የሚከተለውን ምላሽ ሰጥተዋል። በትክክል ታሪካዊ ቦታ ናቸው ብሎ ከዚህ በፊት መጣልን ነገር የለም ወይም ቦታው ታሪካዊ ነው ተብሎ የሚታወቅ ነገር አልነበረም ማለት ነው። ስለዚህ ቅሬታ ልክ እንደመጣ ወረዳው ተቀብለን የህዝቡ ጉዳይ ነው ታሪካዊ ቦታ ተብሎ እኛ ወረድ የቃል ጉባቸው ተቀብለናል። የወረዳው የሀገር ሽማግሌዎች ተቀብለን ለአካባቢው በርካታ መቃብር ያለበት የሚል ነገር አለ። የአካባቢው ማህበረሰብ የባህላዊ እንትን የሚያደርጉበት እስከሆነ ድረስ የህብረተሰቡ ባህል ካልቸር ቅድሚያ የሚሰጠው ለአካባቢ ነው። ለዚህ ወረት ተቀብለናል ማለት ነው የነሱም ቅሬታ ነው። ስለዚህ ቀጣይ ኢንቨስተሩ ተለዋጭ ቦታ እንዲሰጠው ወረድ ዝግጅት ላይ ነው ማለት ነው። አካባቢው ለኢንቨስትመንት ሲመረጥ የወረዳና ቀበሌ አመራሮች መሳተፋቸውን የገለጹት አቶ ዩሱፍ ለወደፊት እንዲህ አይነቱ ቅሬታዎች እንዳይደገሙ ነዋሪዎችን ያሳተፈ ውይይትና የአካባቢ ጥናት እንደሚደረግ አብራርተዋል። የአካባቢ ጥናት ሲደረግ ቀበሌ የፈረሙበት ሁኔታዎች አሉ። ነፃ ነው ብሎ ችግር አልነበረበት የሚል ነገር ነበርና እኛ የወሰድ ነው ምናልባት ሰዎቹ አላወቁትም ዝም ብሎ አፈስፈርሞ ሊሆን ይችላል የሚል እንትን ነውና ይህን ታሳቢ ማድረግ ነውና፣ ቀጣይ ግን እንደዚህ ነገሮች ቀበለው ያማከለ ወረዳው ያማከለ ማህበረሰቡ አምኖበት ነፃ ነው ምንም ከክርስም ነፃ ከሰው ንክኪ ነፃ የሆነ ቦታ ነው ማስተላለፍ አለብን የሚል እንትን ነው። ያዝ ነው ለዲ ደብልዩ የተጠናክረው ዘገባ ነጋሳ ደሳለኝ ከአሶሳ።